አመሰግናለሁ አቶ አሉላና ቮይስ ኦፍ አሜሪካን። ስሜ ታዬ ዘገዬ ይባላል የኢትዮጵያ ሕዝብ የጋራ ትግል ሸንጎ ሊቀመንበር ነኝ። በአሁኑ ሰዓት ጃዋር መሐመድ እባላለሁ። ምኖረው ሚኒሶታ ነው። የኦሮሚያ ሚዲያ ኔትወርክ ኤግዚክቲቭ ዳይሬክተር ነኝ። መልካም አመሰግናለሁ፣ እንግዶቼ ለትውውቁ። የአርባ ሁለት ዓመቱ ዶክተር አብይ አህመድ በዛሬ ዕለት በፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት አቶ ዳኜ መላኩ አስፈጻሚነት ቃለ መሀላ ፈጽመው አዲሱ የአገሪቱ ጠቅላይ ሚኒስትር ሆነዋል። ይህንንም ተከትሎ በርካታ አበይት ርዕሶችን የዳሰሱበትንና ከሰላሳ አምስት ደቂቃዎች በላይ የዘለቀ አገር የመምራቱን ኃላፊነት መረከባቸውን ይፋ ያደረጉበትን ንግግር አሰምተዋል። ይሄ ታዲያ የተለመደ አልያም የዘወትር ክስተት አይደለምና የብዙዎችን ትኩረት ለመሳብ በቅቷል። ምናልባትም ለእናንተ ትኩረት ቀረብ ያሉና ፖለቲካውና ወቅታዊውን የአገሪቱን ሁኔታ የሚመለከቱ ጭብጦች ጨምሮ በንግግራቸው ተሰምተዋል። እንደ ቆማችሁለት የፖለቲካ ሐሳብና እንደምትወክሏቸው ድምፆች እስኪ በጠቅላላ ግምገማችሁን እንደርደረ እንዴት አገኛችሁት? ይህን ቃለ መሃላ ላይ ፈጽመው ኃላፊነቱን የተቀበሉበትን ንግግራቸውን አቶ ጀዋር ከርሶል ጀምሮ አጠቃላይ ንግግሩ አሁን ያለውን ሁኔታ የሚያንጸባረቀ ይመስለኝ። በአብዛኛው ሕዝብ ተቀባይነት ያገኘ ነው ይመስለኝ። ምክንያቱም ሀገሪቷ በከፍተኛ ችግር ውስጥ ስላለች ያንን ችግር የሚረዳ ከዛ ችግር ውስጥ ደግሞ ለማውጣት የሚታትር አመራር ነው ሕዝቡ እየፈለገ ያለው በዛ ነገር ስታየው አብይ የተናገራቸው ነገሮች ለሕዝቡ ተስፋ የሚሰጡ ከችግር እንወጣ ይሆናል። ይህ ሰው ወጣት እንደመሆኑና የተናገራቸው ቃላቶችም የፖለቲካ ችግሩን የተረዱ ለውጥ ለማምጣትም ተስፋ የሰነቁ ናቸው ብሎ ለመቀበል የሚያስችሉ ይመስለኛል። ሆኖም ግን ዛሬ የሰማነው ብቻ ነው። በተጨባጭ እና በተግባር ስናይ እዚህ ዛሬ ቃል የገቧቸው ፖለቲካ ምህዳሩን ለማስፋት ችግርን ለመፍታት ከፖለቲካ አመራሮች ከተቃዋሚ ጋር ተቀራርቦ ለመስራት እና ሌሎች ያሏቸው እንዲሁም ከኤርትራ ጋር ራሱ እርቅ ለማውረድ የተናገሯቸው ነገሮች ከቃል እና ከንግግር አልፈው ወደ ተግባር የሚተገበሩ ከሆነ ሀገሪቷን ከገደል አፋፍ ለመመለስ ጠቃሚ ናቸው ብዬ ነው የማስበው። መልካም። በንግግራቸው የተነሱትን አንኳር አንኳር ጭብጦችን እናነሳለን። አቶ ጀዋር ከቅርታ ጋር ጠይቃለሁ። ከዛሬ ጀምሮ ጠቅላይ ሚኒስትር ናቸው እና አንቱ እያሉ እንዲያደርጉልኝ ጠይቃለሁ። ዶክተር ታዬ ወደ እርሶ ልሻገር። እርስዎም እንደ አቶ ጀዋር ሁሉ የንግግራቸውን መንፈስ ጠቅላላ ስሜት እንዴት አገኙት? እንዴት ተቀበሉት? አመሰግናለሁ ለጥያቄው። ዶክተር አብይ ጊዜው የወለዳቸው ወይም ደግሞ መፍትሄ እንዲያመጡ ያስቀመጣቸው ባለው በኢህአደግ አገዛዝ ምክንያት እንዳሁን ለኢትዮጵያ ሕዝብ መፍትሄ ያመጣሉ ብሎ በፍላጎት የተደረገ ሳይሆን የትግል ውጤት በመሆናቸው የኢትዮጵያ ሕዝብ የሚጠብቀውን አይነት ንግግር አድርገዋል ብዬ አምናለሁ። እንደ አሰባሳቢ እጅ ዘርግቶ ሌሎችንም ዜጎችን በሙሉ ሀገራችንን ለመገንባት ድርሻ አለን ሁላችንም እና ተሳታፊ መሆን ይገባናል የሚለውን ዘንባባ ያቀረቡ ይመስለኛል። በንግግራቸው ውስጥ ብዙ ተስፋ ሰጪ ጉዳዮችንም ተመልክቻለው። መብቶች መከበር አለባቸው የሚባለውን ሀሳብ በነፃነት መገለጽ እንዳለበት ጠቁመዋል። የሕግ የበላይነት የለም፣ መብት አልተከበረም ነው የኢትዮጵያ ሕዝብና መብት ይከበር ነበር ሲል የነበረው ይህንን አንጸባርቀዋል። በንግግራቸው ሌላው እንግዲህ ባልተለመደ መልኩ እስከዛሬ ድረስ በኢህአዴግ ውስጥ ሰምተን የማናቀው ሊቅርታ ጠይቀዋል ጠባሳ የተፈጠረ ለእናቶች የሰብአዊ መብት ተከራካሪዎች ፖለቲከኞች፣ በሀገራችን ስለፈጠረ ለመጣው ችግር ለተደረሰው ጥፋት ኃላፊነቱን በመውሰድ ይቅርታ ጠይቀዋል። ይሄ ያልተለመደ መሆኑ ጥሩ ነገር ነው ብዬ ወስደዋለሁ። መልካም ዕለቱ ለሀገራችን ታሪካዊ ቀን ነው ይላሉ ራሳቸው። በታሪክ አጋጣሚ አዲስ የፖለቲካ ምዕራፍ የመጀመር ዕድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል ይላሉ። ያመለጠውን ያወቁ ሰው መሆናቸው ምናልባትም ድጋሚ እንዳያመልጥ የተሻለ ጥንቃቄ ለማድረግ የተዘጋጁ ይመስላሉ። ከስህተት ስለ መማር፣ ስለ አንድነትና ስለ ሀሳብ ልዩነቶች መኖር መልካምነት፣ ስለ መደማመጥ ያነሳሉ። የእኔ ሐሳብ ካላሸነፈ ሞቼ እገኛለሁ ማለት ግን አገርን ሊያቆም አይችልም፣ ቤተሰብንም ያፈርሳል። ይልቁንም ይላሉ። እስኪ አሁን አገሪቱ ካለችበት አጣብቂኝ አንጻር አቶ ጃዋር ምን ያህል ተስፋ ሰጥቶታል የዶክተር አብይ ንግግር? መጀመሪያ ቅድም ላልከው እኔ ብዙ ሰዎች አንተን ብለው ያበልኩ ያደቁ አንቱ የሚባል ነገር የለም። ለማቅላል አይደለም። በውስጥ እንግዲህ አንቱና አንተን እያቀያየር ተጠቀም እና ዶክተር አብይ ወደ አመራር የመጣው በኢህአዴግ ፍላጎት አይደለም፣ ህዝቡ ትግል ነው። በተለይ የኦሮሞ ወጣቶች ቄሮ ባደረገው ከፍተኛ ትግል ስርአቱ ራሱን ለማዳን ሲል በተወሰነ ደረጃ በወጣቱ ተሰሚነት ሊኖረው የሚችል የፖለቲካውን ትኩሳት ሊያቀዘቅዝላቸው የሚችል እና ጊዜ ሊሰጣቸው የሚችል ሰው ስላስፈለጋቸው ነው ወደፊት ያመጡት። ስለዚህ ባልደረባዬ አሁን እንደተናገሩት ይህ ግለሰብ ወደፊት የመጣው በህዝቡ ትግል ነው። የህዝቡ ውጤት ነው። የህዝቡ አደራም አለበት። የህዝቡ አደራ አንድና በጣም ቀላል ይመስለኛል። ይሄም ከአምባገናዊ ስርዓት ወደ ዲሞክራሲያዊ ስርዓት ማሸጋገር ነው። በድህረ ኢህአዴግ ጊዜ ውስጥ ስላለን የኢህአዴግ ደግሞ አምባገነናዊ ስርዓት ስለሆነ ከዚህ ስርዓት ወደ ዲሞክራሲያዊ ስርዓት የሚያሸጋግር ድልድይ እንዲሆንለት ነው ህዝቡ የሚፈልገው። ይህንን አንተ እንዳልከው እሱም ጠዋት ሲናገረው እንደነበረው የተረዳው ይመስለኛል። ከተቃዋሚው ጋር ለመቀራረብ ፍትህ እንዲሰፍን፣ ዲሞክራሲ እንዲመጣ ማለት ነው። ዲሞክራሲ አለ አይደለም ብለው የተናገሩት ጠቅላይ ሚኒስትሩ ዲሞክራሲ ወደፊት እንዲመጣ ተግተን እንሰራለን። የአንድ ሀሳብ የበላይነት ብቻ ሳይሆን የሁሉም ሀሳብ የሚንሸራሸርበት ተቃዋሚ ሳይሆን ተፎካካሪ የምንሆንበት የሚል መሳጭ አይነት ንግግሮችን ሲናገሩ ስለሰማው ይህንን ኃላፊነት በደንብ የተረዱት ይመስለኛል። ጊዜ የሚጠይቀውን ፖለቲካ የተረዱት ይመስለኛል። ይህ ግን ሊታመንበት ይገባል። በተግባር ሊሰራበት ይገባል። ይህ ጠቅላይ ሚኒስትር የሽግግር ጠቅላይ ሚኒስትር ነው። በሽግግር ፖለቲካ ውስጥ ነው ያለ፣ ነው የሽግግር መንግስት ኃላፊ ናቸው። የእሳቸው ኃላፊነት ሀገር ማልማት፣ ሌሎች ሌሎች ነገርነት አይመስለኝም። የእሳቸው ኃላፊነት ከአምባገና ስርአት ወደ ዲሞክራሲያዊ ስርአት የምናደርገውን ጉዞ የተቃዋሚውን ሀይልና የመንግስት ሀይል ገዢውን ፓርቲ ሀይል በማቀራረብ በማደራደር ወደ ነፃ ገለልተኛና ተፎካካሪ ምርጫ፣ እንዲሁም ደግሞ ወንጀል የሰሩ ሰዎች ፍርድ የሚቀርቡበት የተጎዱ ካሳ የሚያገኙበት ፍትህ ያጡ ፍትህ የሚያገኙበትን ስርአት መገንባት ላይ ነው መሰራት ያለበት። ንግግሩ አመርቂ ነበረ። እነዚህ ነገሮች በደንብ የተረዳ እንደሆነ ያሳየኛል። ሆኖም ግን የኢትዮጵያ ህዝብ ቃል ስትሰጠው ማመን ካቆመ ቆይቷል። ህዝቡ በተጨባጭ በሚታይ ስራ ብቻ ነው የሚያምነው። ፋታ ይሰጠዋል፣ ጊዜ ይሰጠዋል። ሆኖም ግን በአስቸኳይ እርምጃ በመውሰድ አገሪቷን ማሻገር አለበት። ዓለም በአንድ በኩል በጥሞና በአግራሞትና በጉጉት በሌላ በኩል ደግሞ በስጋት እየተመለከተው ያለው አገራዊ ለውጥ ላይ እንገኛለን በማለት የሚንደረደሩት ዶክተር አብይ ችግሮቻችን በርካታና ፋታ የማይሰጡ ናቸው ይላሉ። የችግሮቹንም መጠን ግዙፍነት የተረዱ መሆናቸውን ይገልጻሉ። በነጻነት ሐሳብን የመግለጽ መብት መከበር አስፈላጊ መሆኑን አጽንኦት ሰጥተው ይናገራሉ። እንደ ተቃዋሚ ፖለቲካ ድርጅት ዶክተር ታየ ተቀራርቦ መስራትን አጽንኦት እንደ ሰጠ መሪ ነው የሰማችኋቸውና ቀደም ብለው እንደ ጠቀሱት ተስፋዎቾ የቱ አካባቢ የሚጀመሩ ስራዎች ያሳዩታል። እርሳቸው እንዳሉት ችግሮቹ በርካታና ፋታ የማይሰጡ ናቸውና፣ አድማጮች ጀምር ነው ውይይት አልተቋጨም። ነገ ይቀጥላል።